ትውልደ ኢትዮጵያዊ የሆኑት የስዊድን ዜጋ የልብ ሐኪም ዶክተር ፍቅሩ ማሩ የቅሊንቶን እስር ቤት በማቃጠል ክስ የተመሰረተባቸው አንዱ እንደሆኑ በስዊድን የውጭ ጉዳይ ሚኒስቴር የፕሬስ ኃላፊ ፓትሪክ ኒልሶን አረጋግጠዋል። በአሁኑ ሰዓት መናገር የምችለው ነገር ቢኖር በዶክተር ፍቅሩ ላይ አዲስ ክስ መመስረቱን ነው። ዝርዝሩን ለማወቅ ከተለያዩ የኢትዮጵያ ባለሥልጣኖች ጋር በመነጋገር ላይ እንገኛለን ጉዳዩን በጥብቅ እንዳያዝ ነው መግለጽ ፈልጋለን። ዶክተር ፍቅሩ ማሩ ቀደም ሲል ከሙስና ጋር በተያያዘ ክስ ተመስርቶባቸው ለሶስት ዓመት ተኩል እስር ላይ ከቆዩ በኋላ ባለፈው ወር የአራት ዓመት ተኩል እስራትና የ ሶስት ሺህ ዶላር ቅጣት እንደተበየነባቸው ይታወቃል። ዶክተር ፍቅሩ በከፍተኛ የጤና መታወቅ ምክንያት በሕክምና ላይ ስለሚገኙ እንደዚሁም አብዛኛውን የተፈረደባቸውን ጊዜ በስር ስላሳለፉ በቅርቡ ይፈታሉ የሚለው ተስፋ በሁሉም ዘንድ ሲያንዣብብ ቆይቷል። በዶክተር ፍ ላይ የተመሰረተባቸው አዲስ ክስ ግን ሁሉንም ተስፋ አጨልሞታል ይላሉ የዶክተር ፍቅሩ ጠበቃ። ዶክተር ፍቅሩ ማሩ በአጭር ጊዜ ውስጥ ይለቀቃሉ ብለን በተስፋ እየተጠባበቅን እያለን ነው ይህ አስደንጋጭ ዜና የተከሰተው። ይህ ከባድ ውንጀላ ስለሆነ ይለቀቃሉ የሚለው ተስፋችን ተመናምኗል። በቅሊንጦ እስር ቤት ላይ የእሳት ቃጠሎ ሲቀሰቀስ ዶክተር ፍቅሩ ማሩ እስር ቤት ውስጥ አልነበሩም። በሕክምና ሆስፒታል ተኝተው ነበር። ያም ሆኖ ግን በደረሰው የቃጠሎ ጥቃት ላይ እንዴት ተጠያቂ ይሆናሉ ለሚለው ጥያቄ ጠበቃቸው ሃንስ ባግነር ሲያብራሩ ዶክተሩ ወደ ሆስፒታል የገቡት ቃጠሎ ከመነሳቱ ከአንድ ቀን በፊት ነው። በተመሰረተባቸው ክስ መሰረት ዶክተር ፍቅሩ አስፈላጊውን የቃጠሎ ዝግጅት ካጠናቀቁ በኋላ ሆን ብለው ከቃጠሎው ለመሸሽ ያደረጉት ዘዴ ነው ሲሉ ይወነጅሏቸዋል። ይህ ግን ፍጹም መሰረት የሌለው ነገር ነው። አሁን በተፈጠረው ሁኔታ ስዊድን አስፈላጊ ውሳኔዎች በመወሰን ላይ ትገኛለች። በዚሁ መሰረት በስዊድን የኢትዮጵያ አምባሳደር የሆኑትን በካቢኔ ሴክሬታሪ ፊት ቀርበው ስለተፈጠረ ሁኔታ ማብራሪያ እንዲሰጡ ተደርጓል ሲሉ በውጭ ጉዳይ ሚኒስትር የፕረስ ቃል አቀባይ የሆኑት የዋኪም ኤድዋርድሶን ገልጸዋል። የኢትዮጵያ አምባሳደር በተገኙበት ስብሰባ ላይ ጉዳዩን በከፍተኛ ደረጃ የምንመለከተው እንደሆነና በተለይ የዶክተር ፍቅሩ ማሩ የጤና ሁኔታ እንደሚያሳስበን አስምረንበታል። ዶክተር ፍቅሩ ማሩ አንድ ሳንባቸው ስለተበላሸ በአሁኑ ወቅት በሆስፒታል በመታከም ላይ ይገኛሉ። ሊደረግላቸው የተወሰነው ቀዶ ጥገና የተወሳሰበ በመሆኑ ሕክምናው በስዊድን እንዲደረግላቸው ከፍተኛ ጥረት ሲደረግላቸው ቢቆይም አሁን በተመሰረተባቸው አዲስ ክስ ምክንያት ያ ተስፋ ትልቅ ተግዳሮት አጋጥሞት ይገኛል። ዶክተር ፍቅሩ ማሩ ከተወሰኑ ዓመታት በፊት ለአርባ ዓመታት ከኖሩባት ስዊድን ወደ ኢትዮጵያ በመመለስ አዲስ ካርዲያክ የሕክምና ማዕከል በመባል የሚታወቅ ዘመናዊ የልብ ያዶ ጥገና ክሊኒክ ከፍተው በመንቀሳቀስ ላይ ነበር። በዶክተር ፍቅሩ ማሩ ላይ የተመሰረተው አዲስ ክስ የኢትዮጵያ መንግስት ሽብርተኛ ከሚላቸው ቡድኖች ጋር ተያያዥነት እንዳለው ቢቢሲ ዘግቧል። ለዶችቬሌ ለተጠናከረው ዘገባ ቴዎድሮስ መረቱ ስቶክሆልም፣ ስዊድን